ከኤስቤስ አማርኛ ጋር ነት ዶክተር መልካም ከበደ በሲድኒ ዩኒቨርሲቲ የሕክምናና ጤና ፋኩልቲ ከፍተኛ ተመራማሪ እንዲሁም የአውስትራሊያ ዲያቤቲስ ሶሳይቲ ቦርድ ኦፍ ዳይሬክተር በቅድሚያ ለኤስቢኤስ የአማርኛ ቋንቋ ፕሮግራማችን እንግዳ ሆነው ስለቀረቡ እናመሰግናለን። በጣም አመሰግናለሁ ማርሲ፣ በድጋሚ ወደ ፕሮግራሜሽ ስለጠራሽኝ። ባለፈው ምን እንደተባባል ነው አንቲ ብቲኝ በጥያቄች ላይ ደስ ይለኛል። እሺ ዶክተር መልካም አውቃለሁኝ ላለብሽ የሙያ ኃላፊነት ከሚል አንጻር ነው ሁሌም አንቱ የሚለውን ነገር የማስቀድመው፣ ፈቃድሽ ከሆነ አንቺ እያልኩ ቀጥላለሁኝ። በቅርቡም የአውስትራሊያ ዲያቤቲስ ሶሳይቲ ቦርድ ኦፍ ዳይሬክተር ወይም ደግሞ የአውስትራሊያ የስኳር ህሙማን ማህበር ወይም ደግሞ ህብረተሰብ ቦርድ ኦፍ ዳይሬክተር ሆነሽ ተሹመሻል እና እንኳን ደስ ያለሽ እንላለን። ለረጅም ዓመታትም ስትሰሪ የቆየሽው በዚህ በስኳር ህሙማን ጤና ሁኔታ ላይ ነው እና ይሄ አዲሱ ቦታ እንዴት መጣ? በዚህ ቦታ ላይ ያንቺ አስተዋጽኦ ምን ይመስላል? ለመነሻችን ያህል። እሺ ማስቴ አመሰግናለሁ። በአለፈው ዓመት መጨረሻ ላይ ነው የአውስትራሊያን ዳያቤቲስ ሶሳይቲ ቦርድ ኦፍ ዳይሬክተር ውስጥ የተመረጥኩት። ቦርዱ አስር ሜምበሮች አሉት። ከአስሩ ሜምበሮች ውስጥ ግማሹ የአውስትራሊያን ኢንዶክራይኖሎጂስት ወይንም ቀጥታ የዳይቢሪስ በሽተኞችን የሚከታተሉ ስፔሻሊስቶች ያሉበት ነው። ግማሹ ደግሞ በዳይቢሪስ ሪሰርች ውስጥ በደንብ አድርገው የሚሰሩ ሪሰርቸሮች ያሉበት አስር ነን። ከአስራችን አራት ሴት ነን እና ጥሩ እየሄደ ነው። የምናጠናውን ትምህርትና ለዳይቢሪስ የምንሰራውን ነገር ቀጥታ ወደ ህዝቡ የሚደርስ እንዴት አድርገን ማስተማር እንዳለብን እንዴት አድርገን ለዳይቢሪስ በሽተኞች ደግሞ የዳያቤቲክ ሪሰርች ለሚሰሩ ሰዎች ምን ያህል ድጋፍ እንደምንሰጥ ከሶሳይቲው ጋር አንድ ላይ በመሆን ቀጥታ ከገቨርንመንት ጋር በመገናኝ በመነጋገር ተጠሪ ሆነን ነው እዛ ቦታ ላይ ያለ ነው እና ጥሩ ነው። እኔም ብዙ እየተማርኩበት ነው እና ብዙ ለውጥ እያመጣንበት ያለ ስራ ነው እና ጥሩ ነው። እስካሁን የስኳር ህመም በተለይ ደግሞ በዚህ በሰለጠነው ማህበረሰብ ውስጥ በከፍተኛ ሁኔታ የጤና ጠንቅ ሆኖ ከሚጠቀሱት መካከል አንዱ ነው። የስኳር ህመም እስካሁንም ድረስ ያ ያለው ሁኔታ ራስን ከመጠበቅ ከምግብ፣ ከመድኃኒት፣ ከኢንሱሊን ከኪኒን ጋር የተገናኙ ነገሮች ናቸው። ከዚህ ባሻገር ግን በሽታውን ሙሉ ለሙሉ ማዳን ወይም ደግሞ መቆጣጠር የሚቻልበት ሁኔታ ላይ ተደረሰበት ሁኔታ አለ ወይም ወደዛ የሚወስዱ ተስፋዎች አሉ። ተስፋ ብዙ አለ። ስራችንን በቀጠልን ቁጥር አንደርስታንድኛችንም ስለበሽታው ስለሁሉ ነገር እየጨመረ ስለመጣ ጥሩ ተስፋ አለ። ግን ከሁሉም በላይ እስካሁን እየተሰጠ ያለው መጀመሪያው የመጀመሪያው መደረግ ያለበት በተለይ ሁለተኛው ታይፕ ዳያቤሊስ ላይ ታይፕ ቱ ዳያቤሊስ ላይ ሁሌም ስንሰጠው የነበረው ምክር ነው ላይፍስታይል ቼንጅ፣ ራስን መጠበቅ፣ ምግብን ማስተካከል፣ ኤክሰርሳይዝ ማድረግ የመሳሰሉት ናቸው። ሌላው በመድሃኒት በኩል ጥሩ ጥሩ መድሃኒቶች እየመጡ ነው ለረዥም ጊዜ የሚሰሩ ቶሎ ቶሎ ማይወሰዱ አንዱ መድኃኒት ከስኳሩ ብቻ ሳይሆን ከስኳር ጋር ተያይዘው የሚመጡትን ህመሞች ለመቆጣጠር የሚችሉ ብዙ ነገር አብሮ እየተሰራ ነው። ተስፋው ጥሩ አለ፣ ግን ብዙም ገና የምንሄድበት መንገድ አለ። ለመንደርደሪያችን ያህል ይሄንን ካልን ወደ ኮቪድ 19 እና የስኳር ህመምተኞች መለስ ስንበልና ኮቪድ 19 ከሌሎች ህመሞች ጋር ሲነጻጸር በአብዛኛው ስኳር ህመምተኞች ላይ የሚያመጣው ተጽዕኖዎች አሉና በምን መንገድ ነው? እንዴት ነው ተጽዕኖ የሚያደርሰው? አዎ፣ ኮቪድ 19 የስኳር ህመም ያለባቸው ሰዎች ላይ የተለያየ መልኩ የሚያመጣው ጥቃት አለ። ግን እሱ እነዚህ ነገሮች ምንድናቸው ብዬ ከመዘርዘሬ በፊት ማለት የምፈልገው ነገር ከኮቪድ 19 ጋር ተያይዘው የሚሰጠው ምክር ወይም በዚህ ሀገር ሄልዝ አድቫይስ የሚባለው በየጊዜው ይቀያየራል። ይህ የሚሆንበት ምክንያት ከበሽታው ከሌሎች በሽቶች ጋር ወይም ህመሞች ጋር ያለው ግንኙነት መድኃኒቱን፣ ሁሉን ነገር ገና በደንብ እየተጠና ያለ ነገር ነው እና በዛ ምክንያት የሚሰጠው ምክር አዳዲስ በሚመጡ ትምህርቶች እና ጥናቶች እየተስተካከለ ይቀየራል። ስለዚህ ዛሬ እኔና አንቺ ይሄ ነው ብለን የምንነጋገረው ነገር ከትንሽ ጊዜ በኋላ ወይ ተሻሽሎ እዚያም አለዚያም ታርሞ ሊመጣ ይችላል እና ትልቅ ማድረግ ያለብን ነገር በየጊዜው ከመንግስት ጤና ክፍል የሚሰጡትን ወቅታዊ ምክሮችና አዳዲስ ግኝቶችን መስማትና ወደ እነሱ መሄድ ይኖርብናል። ወደ ጥያቄው ብንመለስ አሁን በዚህ ሰዓት የምናውቃቸው ኮቪድ ናይንቲን ከስኳር በሽታ ካለባቸው ሰዎች ጋር የሚያመጣው የተለያየ ተጽዕኖ አለ። በመጀመሪያ የስኳር በሽታ ተጠቂዎች ኮቪድ ናይንቲን ከሌላ ሰው የበለጠ ይይዛቸዋል የሚል መረጃ የለም። አይ ቲንክ እሱ በጣም ጥሩ ነገር ነው። ይሄ የምናውቀው ኢንፎርሜሽን ለራሱ ትልቅ ነገር ይረዳናል፣ እንዴት አድርገን ኮቪድ ናይንቲን እና የስኳር በሽታን አንድ ላይ ማስኬድ እንደምንድል ከአሁን ከምናውቀው ደረጃ የስኳር በሽታ ተጠቂዎች ኮቪድ ናይንቲን ከሌላ ሰው የበለጠ ይይዛቸዋል የሚል መረጃ የለም። ችግሩ የሚመጣው ግን የስኳር ህመም ተጠቂዎች ኮቪድ ናይንቲን ከያዛቸው በኋላ ነው። ይህም በጣም በጣም የከፋ ባይሆንም በቂ የሆነ ሪስክ ወይንም ተጽዕኖ ከኮቪድ ጋር ተያይዞ የሚመጣ ሪስክ ወይንም ተጽዕኖ ሊደርስባቸው ይችላል። ይሄ ማለት ለምሳሌ የስኳር ህመም ተጠቂዎች ኮቪድ ሲይዛቸው ኮቪዱ ሊጠነክርባቸው ይችላል፣ ከሌላ ሰው የበለጠ በሽታው ሊጠነቅር ይችላል። ይህ የሚሆንበት አንዱ ምክንያት ሰውነታቸው ኦሬዲ ስኳሩን ወደ ቁጥጥር ለማስገባት ከስኳር ባ ተያይዞ የሚመጡትን ሌላ ሌላ በሽታዎችን ፋይክ እያደረገ ነው ለማስተካከል እየሞከረ ባለበት ደረጃ ላይ ሌላ አይነት ኢንፌክሽን ኮቪድ ኢንፌክሽን ከመጣ ኢቨን የፍሉ ኢንፌክሽን በሚመጣበት ጊዜ ትንሽ የሚጠነክርበት ነገር አለ እና ኮቪዱም በዛ ምክንያት እንደሚጠነክር እስካሁን ካየነው መረጃ ላይ ማግኘት ይችለናል ማለት ነው። ሌላው አንዳንድ ጥናቶች አሁን ጊዜያዊ ጥናቶች እንደሚያሳዩን ኮቪድ ናይንቲን ራሱ ስኳር ኃይል ይሰጠዋል። ኮቪድ ናይንቲን ቫይረሱን ራሱ ኦልሬዲ ሰውነታችን ከፍ ያለ የስኳር መጠን ደማችን ውስጥ ካለና ኮቪድ ተያዝን ኮቪዱ ራሱ የሚያመጣውን ጥቃት በስኳሩ ምክንያት ይበረታብናል እና ስኳሩ ራሱ ለበሽታው ኃይል ይሰጠዋል እና ሁለቱ አንድ ላይ ሆኖ ኮቪድ የስኳር በሽተኞች ላይ ጠንከር ያለ ኮምፕሊኬሽን እንዲፈጠር ያደርገዋል ማለት ነው። ሌላው ከዚሁ ከኮቪድ አስራ ዘጠኝ ጋር በተያያዘ የሚኖረው የስኳር ህመምተኞች የአይምሮ ጤና ችግር ነው። ኮቪድ የስኳር ህመምና የአይምሮ ጤና እንዴት ነው ሶስቱ ተገናኝተው አንድ የስኳር ህመምተኛን ካለው ከነበረው ሁኔታ የተባባሰ የጤና ጠንቅ እንዲኖርባቸው የሚያደርጉት እንዴት ነው? የስኳር በሽተኞች በስታቲስቲክሱ ብታዩ ከመቶ ሀምሳው ሰው ራሱ በሽታውን ማኔጅ በማድረጉ በሽታውን ከበሽታው ጋር ተያይዘው በሚመጣው የኑሮ ጫና የሜንታል ሀልት ጋር የተያያዘ ነገር አለው። የሜንታል ሀልት በዳያቤቲስ ውስጥ ሲታይ ሁለት አይነት ቅርንጫፍ አለው። አንደኛው አንግዛይሪ ይሉታል። የፍርሀት አይነት ነገ፣ ምንድን ነው የሚመጣው? ነገ ስኳሪ እንዴት ነው የሚሆነው? እንደዛ የሚለው ነገር ከአንግዛይሪ ጋር የተያያዘ ነገር አለ። ሁለተኛውን ብራንች ብናየው እንደ ዲፕሬሽን የሚሉትን ነገር አለ። ሁለቱም አንድ ላይ የስኳር በሽታ ያለባቸው ሰዎች ላይ ከሌላው ሰው የበለጠ የሚታዩበት ሁኔታ አለ ከበሽታው ጋር በተያያዘ። እና አሁን ሁለቱም ኦልሬዲ ባለበት ሁኔታ ላይ አሁን ያለውን የፓንዴሚክ የኮቪድ ናይንቲን ጋር የተያዘው ነገር ስናይ እየባሰ ደግሞ ሰው ብዙ ነገር ነው አፌክት እያደረገ ያለው። ሶሻል ዲስታንሲን ተብለን ቤተሰብ ማናይበት ሁኔታ አለ። በፊት እንደምናደርገው ወተን ማንገባበት በሎክዳውን ምክንያት ቤት ውስጥ የምንቀመጥበት ጊዜ በስተዋል። ኤክሰርሳይዝ የምናደርግበት ጊዜ አንሷል እና በዛ በዛ ምክንያት ኳራችንን በደንብ እንዳንከላከል በመንታል ሄልት አፌክት ያደርጋል በስኳር ህሙማን ላይ በኮቪድ አስራ ዘጠኝ ሳቢያ ሊከሰቱ የሚችሉ ሌሎች ተያያዥ የጤና ችግሮችን ለመከላከል ወይም ደግሞ ለመቀነስ ምንድን ነው መደረግ ያለበት ማድረግ ያለብን የተለያዩ ነገሮች አሉ በመጀመሪያ ጥያቄ ላይ እንዳነሳነው የስኳር በሽታ ተጠቂዎች ኮቪድ ናይንቲን ከሌላ ሰው የበለጠ ይዛቸዋል የሚል መረጃ የለም ይህ ማለት ችግሩ የሚመጣው በሽታው ከተያዘ በኋላ ስለሆነ ትልቅ ማድረግ የምንችለው ነገር በሽታው እንዳይዘን መጀመሪያውኑ መጠንቀቅ ነው ያለብን። በተለያየ መልኩ የሚሰጡ ምክሮች አሉ። በሽታው እንዳይዘን እንዴት አድርገን መጠንቀቅ እንዳለብን ከሰው መራቅ፣ የግል ንጽህናን መጠበቅ የመሳሰሉት ነገሮች ከውስጥ የሆነ ሌላ አይነት በሽታን ህመምን እያስታገስን እየተንከባከብን ያለን ስላለን ላይ ግን ለስኳር በሽታ እኛ ደግሞ በጣም መጠንቀቅ አለብን፣ ለሱ ማለት ነው። የመጀመሪያው ነገር ማድረግ ያለብን በሽታው እንዳይዘን በጣም አድርገን መጠንቀቅ ነው ያለብን። ሌላው ደግሞ ከላይ እንዳነሳ ነው የኮቪድ ቫይረስ ከፍ ባለ የስኳር መጠን ውስጥ ጉልበት አለው። ኃይል አለው። ይህ ማለት ስኳራችንን ከምንጊዜውም የበለጠ የስኳር መጠናችንን ደማችን ውስጥ ያለውን የስኳር መጠናችንን ቶሎ ቶሎ በማየት እንትን እንደሆነ በማየት እና መቆጣጠር መቻል አለብን። ኮቪድ ከያዘን ስኳሩ ኮቪድን ኃይል ስለሚሰጠው ስኳራችንን በተቻለ መጠን ወደ ቦታው መመለስ እና እሱን በየጊዜው እያየን ቁጥሩን ማስተካከል አለብን ማለት ነው። እሱም በጣም በጣም አስፈላጊ የሆነ ነገር ነው እና ይህ የሚደረገው ያው በራሳችን ምግባችንን በማስተካከል ስኳሩን በመለካት ሐኪሞቻችን ጋር በመነጋገር መሄድም የለብንም አሁን በስልክ ሐኪማችን ጋር መገናኘት እንችላለን። እሱን እሱን በማድረግ መጀመሪያ በሽታው እንዳይዘን መጠንቀቅ እና ደግሞ የስኳር መጠናችንን በልኩ እንዲሆን ትልቅ የሆነ ነገር ማድረግ አለብን። ሶስተኛው እና በጣም አስፈላጊ የሆነው ማድረግ ያለብን እና ማድረግ የምንችለው ነገር ክትባቱን መከተብ አለብን። በአሁን ሰዓት የኮቪድ-19 ስርጭትን ለመቀነስ አይነተኛ መፍትሄ ተብሎ የተያዘው ክትባት ነው። በክትባት ላይ ደግሞ የተለያዩ የሚነገሩ ነገሮች አሉ፣ ክትባትን በመደገፍም ሆነ በመቃወምም። በዚህ መሰረት አንዳንድ የስኳር ህሙማን ክትባቱ ላይ የሚነገሩ አሉታዊ የሆኑ ነገሮችን በመስማት ላለመከተብ የሚወሰኑበት ሁኔታ አለና ይሄስ እንዴት ያዩታል? በተለይ ደግሞ በአሁን ሰዓት ያለው ብቸኛው መከላከያው ክትባት ነው በተባለበት ሰዓት ላይ በክ ጥባቱ ዙሪያ ላይ የስኳር ህሙማን ምን አይነት እርምጃ መውሰድ አለባቸው ብለው ይመክራሉ? የማያንገራግረው ምክር በየትኛውም አይነት የዳያቤቲስ የስኳር በሽታ ላለበት ሰው በደም ተደርጎ እየተመከረ ያለው ምክር በአዋቂዎች የስኳር ህመም ያለባቸው ሰዎች በጠቅላላ የኮቪድ ክትባትን መከተብ እንዳለባቸው ነው። ይሄ የሚሆንበት ትልቁ ነገር አንደኛ እንዳነሳ ነው፣ የስኳር ህመም ተጠቂዎች የኮቪድ ናይንቲን ቫይረስ ከያዛቸውና በሽታው እነሱ ላይ ይጠነክራል። ይህንን እናውቃለን አንድ ሁለተኛ የምናውቀው ክትባቱ በሽታው እንዳይዘን መከላከል ሳይሆን ክትባቱ ህመሙ እንዳይበረታብን ይከላከልልናል። እና ሁለቱን አንድ ላይ ስናየው በሽታው የሚጠነክር ከሆነ ስኳር በሽታ ላለበት ሰው እና መፍትሄው ክትባቱ በሽታው እንዳይጠነክርብን ነው የሚያደርገን። ስለዚህ ክትባቱን መከተብ አለብን። በጣም በጣም አስፈላጊ የሆነ ነገር ነው። ሌላ የምናውቀው ነገር ደግሞ አሁን ክትባቱ በስኳር በሽተኞችም ሙከራ ተደርጎበት እንደሚሰራና ለስኳር በሽተኛ ለሆኑ ሰዎች የተለየ አይነት ሳይድ ኢፌክት ወይም የተለየ አይነት ህመም እንደማያመጣ በደንብ ተደርጎ ተሰርቶበት ተረጋግጧል። ስለዚህ በሽታው እንዳይጠነክርብን ያደርጋል። የተለየ አይነት ሳይድ ኢፌክት እንደማያመጣብን ተረጋግጧል። ስለዚህ ትልቁ የሆነ አድቫይስ ክትባቱን መከተብ ነው። እጅግ በጣም እናመሰግናለን ዶክተር መልካም ከበደ በሲድኒ ዩኒቨርሲቲ የህክምናና ጤና ፋኩልቲ ከፍተኛ ተመራማሪ እንዲሁም የአውስትራሊያ ዲያቤቲስ ሶሳይቲ ቦርድ ኦፍ ዳይሬክተር በየጊዜው በዚህ በኤስቢኤስ የአማርኛው ቋንቋ ፕሮግራማችን ላይ በመቅረብ ለህብረተሰባችን በተለይ በዚህ በስኳር ህመም ዙሪያ ላይ ለሚያቀርቡልን ትምህርት እናመሰግናለን። በጣም አመሰግናለሁ ማቴ፣ ወቅቱ ለሁሉም ሰው አስቸጋሪና የከበደ ጊዜ ነው እና ማቴ፣ ላንቺም ለቤተሰቦች ስምና ይህንን ፕሮግራም ለሚከታተሉ ሁሉ መልካም ምኞቴን ለመግለጽ እፈልጋለሁ። እናመሰግናለን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ